ወደ ቀዳሚው የምሽቱ ዓለም ዜና እንለፍ። ማን ተጋፍቶት ስለሺ የዲ ደብልዩ ዜና። ጤና ይስጥልኝ አድማጮች፣ እንደምን ቆይታችኋል? በቅድሚያም አርዕስተ ዜና የተባበሩት መንግሥታት ድርጅት ከፍተኛ የሰብዓዊ መብቶች ኮሚሽን ትግራይ ክልል ውስጥ በሁሉም ተፋላሚ ወገኖች ከፍተኛ የመብት ጥሰቶች መፈጸማቸውን ገለጸም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአሜሪካ ጦር ከአፍጋኒስታን መውጣት ጉዳይ በተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ብርቱ ወቀሳ ቀረበባቸው። ሱዳን ውስጥ በተከሰተ የጎርፍ መጥለቅለቅ ከ80 በላይ ሰዎች መሞታቸውን የፈረንሳይ ዜና አገልግሎት ዘገበ። ሌሎች 67 ሰዎች በትናንቱ የጎርፍ መጥለቅለቅ ጉዳት እንደደረሰባቸውም ተዘግበዋል። ዜናው በዝርዝር የተባበሩት መንግስታት ድርጅት ከፍተኛ የሰብዓዊ መብቶች ኮሚሽን ትግራይ ክልል ውስጥ በሁሉም ተፋላሚ ወገኖች ከፍተኛ የመብት ጥሰቶች መፈጸማቸውን ገለጸ። ኮሚሽኑ ዓመታዊ ጉባኤውን ትናንት ጄኔቫ ከተማ ውስጥ ባደረገበት ወቅት በሰሜን ኢትዮጵያ የተለያዩ አካባቢዎች ሰላማዊ ሰዎች እየተሰቃዩ መሆናቸውንም አክሎ ተናግሯል። ግጭቱ በኢትዮጵያ ሌሎች ክልሎች መሻገሩን የገለጡት የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼሌ ባሼሌት ወደ አፍሪቃው ቀንድም እንዳይሰራጭ የሚያሰጋ መሆኑን ገልጧል። በቅርብ ወራት ውስጥ በገፍ ማሰር፣ ግድያዎች፣ ስልታዊ ዘረፋዎችና የወሲብ ጥቃቶች ቀጥለው እንደነበሩም ኮሚሽነሯ በ48ኛው የድርጅቱ የሰብአዊ መብቶች ዓመታዊ ጉባኤ ባሰሙት ንግግር ገልጧል። ሁኔታውም ፍርሃት እንዳነገሰ፣ የኑሮ ሁኔታዎችን እንደሸረሸረ ተናግሯል። ያም የትግራይ ተወላጆች እንዲፈናቀሉ አስገድዷል ብሏል። የግጭቱ መልክ ከተቀየረ በኋላም በሁሉም ወገኖች መጠነ ሰፊ የሰብአዊ መብቶች ጥሰቶች ተከስቷል ሲሉም አክሏል። በዓለም አቀፍ ሕግ የተከለከለው ሕፃናትን ለጦርነት መመልመል በትግራይ ኃይላት ስለመፈጸሙም ብርቱ መረጃዎች ደርሰውናል ብሏል። ምርመራቸውን ባከናወኑበት ወቅት የትግራይ ኃይላት ሰላማዊ ሰዎችን በማጥቃት ኃላፊነት አለባቸውም መባሉና ያም በዘፈቀደ ግድያ መፈጸሙን የሚያካትት መሆኑን፣ አፋር ክልል ወደ 76 ሺህ የሚጠጉ ሰዎችን አማራ ክልል ውስጥ ደግሞ ወደ 200 ሺህ የሚጠጉ ነዋሪዎችን ለመፈናቀል መዳረጉንም አክለው ተናግሯል። በሁለቱ ክልሎች በቅርቡ በነበረው ጥቃት ከሁለት መቶ በላይ ሰዎች መገደላቸውንና ሕፃናትን ጨምሮ 88 ሰዎች መቁሰላቸውንም ተናግሯል። በምስራቅና መካከለኛው ትግራይ ክልል ውስጥ ምርመራቸውን መቀጠል አለማቻላቸውንም ጠቅሷል። ለዚያም ምክንያቱም በዝርዝር ሳይገልጡ የግጭቱ መልክና የደህንነቱ ሁኔታ በድንገት መልኩን በመቀየሩ ነው ብሏል። አክሱም ውስጥ በመቶዎች የሚቆጠሩ ሰዎች የኤርትራና የኢትዮጵያ ኃይላት በነበሩበት ወቅት ጭፍጨፋ መፈጸሙን አምነስቲ ኢንተርናሽናልና ሂውማን ራይትስ ዎችን የመሳሰሉ የሰብአዊ መብት ተሟጋቾች ይፋ ባደረጓቸው የምርመራ ሰነዶች ገልጿል። መንግስት የተባለው ጭፍጨፋ የፈጠራ መሆኑን ይናገራል። በስብሰባው የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለና የኢትዮጵያ ጠቅላይ አቃቢ ህግ ጌዲዮን ጢሞቴዎስም መገኘታቸው ተዘግቧል። ዶክተር ጢሞቴዎስ የጣምራ ምርመራው ያበቃበት የጊዜ ገደብ አማራ ክልል ውስጥ በህዋት ኃይሎች ጭና ላይ ተፈጸመ የተባለው አይነት የቅርብ ጊዜ ጭፍጨፋዎችን ለማካተት አለመቻሉን ገልጧል። ጣምራ ምርመራው የተደረገው ከግንቦት 8 ቀን እስከ ነሐሴ 14 ቀን 2013 ዓ.ም ድረስ ነው። የተባበሩት መንግስታትና የኢትዮጵያ የሰብአዊ መብቶች ኮሚሽኖች በጋራ ያከናወኑት የመጨረሻ የምርመራ ውጤት ጥቅምት 22 ቀን 2014 ዓ ም ይፋ እንደሚያደርጉ አስታውቋል። በህዝባዊ ወያኔ ሐርነት ትግራይ ህወሓት ቁጥጥር ስር የነበሩና አሁን ነጻ ያወጡ የደቡብ ጎንደር ዞን አካባቢዎች የመሰረተ ልማቶች ተጠግነው አገልግሎት እየሰጡ እንደሆነ የዞኑ አስተዳደር አስታወቀም። በሌላ በኩል ዞን ውስጥ የሚገኙ አንዳንድ ጤና ጣቢያዎች አሁንም ስራ ለመጀመራቸውም ተያይዞ ተገልጧል። የደቡብ ጎንደር ዞን ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ጥላውን ደጀኔ ዛሬ ለዶቼ ቬለ ዲ ደብሊው እንደተናገሩት ህወሓት ቦረራ ይዟቸው በነበሩና መሰረተ ልማታቸው የተዘረፉና የወደሙ የደቡብ ጎንደር ዞን ከተሞች ተቋማት ተጠግነው ስራ እየጀመሩ ነው። የስልክና የመብራት አገልግሎቶች በተሟላ ሁኔታ ወደ ስራ መግባታቸውን፣ የመንግስት ሰራተኞችም ተቋማቶቻቸው የፈረሱ ቢሆንም ባለው ሁኔታ ስራ መጀመራቸው ተገልጧል። አንዳንድ የጤና ተቋማት ውድመታቸውና የተዘረፉበት ሁኔታ ከፍተኛ ስለነበር እነሱንም መልሶ ለመጠገን እየተሰራ እንደሆነም ኃላፊው አክሏል። መንግስትም ከየአቅጣጫው በጎ አድራጊ ድርጅቶችም መልሶ የመገንባትና የመስራት ስራዎች ተሰርተው ይብን የመብራት የቴሌ የሁሉም መሰረተ ልማቶች በተሟላ መንገድ ፈጣን አገልግሎት እንዲሰጡ መቼውም ጊዜ በላይ በፈጣን መንገድ መንግስትም በየደረጃው ኮሚቴዎችን አቋቁሞ እየሰራ ስለሆነ ህዝባችን አሁን ያለበት ቁመና በጣም ጥሩ ነገር ነው ያለው። በዞኑ የጉና ቤጌምድር ወረዳ ዋና አስተዳደሪ አቶ ስመኛው መውደድ በበኩላቸው ሁለት ጤና ጣቢያዎችና በወረዳው የሚገኘው የሙያና ቴክኒክ ኮሌጅ በተፈጠረ የግብአት ችግር እስካሁን ስራ እንዳልጀመሩ ለዶቼ ቬለ ተናግሯል። ከክልልም ድጋፍ የለም ከዞንም ድጋፍ የለም። ችግሩ የከፋ ነው። ሁለቱም ጤና ጣቢያዎች አገልግሎት አይሰጡም ማለት ነው። ቴክኒክና ሙያ ኮሌጅም ነበረ ነው እሱ አካባቢ መቶ ፐርሰንት በሚባል ደረጃ ነው ውድመቱ አሁን ል አሁን ለመጀመር ምንም አይነት ድጋፍ የተጀመረ ነገር የለም። የዞኑ ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ጥላውን እንደሚሉት የጤናና የትምህርት ተቋማት በከፋ ሁኔታ የተዘረፉና የወደሙ በመሆናቸው በሂደት አስፈላጊ እቃዎች እየተሟሉ ወደ ስራ እንደሚገቡ አስረድቷል። ህወት ከነሐሴ 5 ቀን 2013 ዓ.ም ጀምሮ በደቡብ ጎንደር ዞን ጉና ነፋስ መውጫ ክምር ድንጋይና ሌሎችን አካባቢዎች ለቀናት ያል ተቆጣጥሮ በቆየበትና በኢትዮጵያ ኃይሎች እንዲለቅ እስከተገደደበት ድረስ ዝርፊያና በተቋማት ላይ ውድመት ማድረሱን የአካባቢው ነዋሪዎችና ባለሥልጣናት አመልክቷል። ዜናውን ያደረሰን የባህርዳር ዳር ወኪላችን አለም ነው መኮንን ነው። ዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል በኮሮና ተዋሲ ስርጭት የተነሳ ደረጃ ሶስት በሚል የጉዞ ማስጠንቀቂያ ከሰጠባቸው ሀገራት ውስጥ ኢትዮጵያን ማካተቱን አስታወቀም። ከኢትዮጵያ ጋር በተመሳሳይ አውስትራሊያና ሩማኒያም ከፍተኛ ወደ ተባለው ደረጃ ሶስት ውስጥ ትናንት መመደባቸው ተገልጧል። ደረጃ ሶስት ውስጥ ወደ ተመደቡ ሀገራት አሜሪካውያን አላስፈላጊ ያልሆነ ጉዞ እንዳያደርጉ የበሽታ መቆጣጠሪያና መከላከያው ይመክራል። ከዚያ ከፍ ወዳለው እና ደረጃ አራት በሚል ወደ ተመደቡ ሀገራት ደግሞ አሜሪካውያን ጭራሹን እንዳይጓዙ ማዕከሉ ያስጠነቅቃል። ብራዚል ከደረጃ አራት ወደ ደረጃ ሶስት ዝቅ መደረጓም ተገልጧል። በማዕከሉ መስፈርት መሰረት ደረጃ አራት የጉዞ ማስጠንቀቂያ እጅግ ከፍተኛ የሚባለው ነው። እዚህ ደረጃ ውስጥ አልባንያ፣ ሊቱዋንያ፣ አፍጋኒስታን፣ ሰርቢያና ስሎቬኒያን ጨምሮ ዘጠኝ አገራት ትናንት ተመድቧል። የምትከታተሉት ከቦን ከተማ የራይኖንዝ አቅራቢያ የሚያሰራጨውን የዶችቬሌ ዲደብሊው የዓለም ዜና ነው። ሱዳን ውስጥ በተከሰተ የጎርፍ መጥለቅለቅ ከ80 በላይ ሰዎች መሞታቸውን የፈረንሳይ ዜና አገልግሎት ዘገበ። ሌሎች 67 ሰዎች በትናንቱ የጎርፍ መጥለቅለቅ ጉዳት እንደደረሰባቸውም ተዘግቧል። ጎርፉ ባደረሰው አደጋ ከሞቱት 84 ሰዎች መካከል ገሚሱ ሰጥመው ሕይወታቸው እንዳለፈ ተዘግቧል። የተቀሩት ደግሞ በጎርፉ በተደረመሱ ቤቶች ፍራሾችና ደራሹዋ ባመጣቸው ሌሎች ቁሶች ተመትተው የሞቱ ናቸው ተብሏል። እንደ አካባቢው የነፍስ አድን ሰራተኞች ከሆነ 8400 ቤቶች በጎርፉ ተወስዷል። ሌሎች 27000 ቤቶች ላይም ጉዳት ደርሷል። የተባበሩት መንግስታት ድርጅት በሱዳን ደቡባዊ ግዛቶች ባለፈው ሳምንት 50 መንደሮች በጎርፍ መጥለቅለቃቸው መሆናቸውን ገልጦ ነበር። በጎርፎ አደጋም ከ65000 በላይ ሰዎች ከቤት ንብረታቸው ተፈናቅሏል። ሱዳንና ደቡብ ሱዳን በሚዋሰኑበት ስፍራ የሚገኝ የስደተኞች ጣቢያም በጎርፍ መጥለቅለቁ ተገልጧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአሜሪካ ጦር ከአፍጋኒስታን መውጣት ጉዳይ በተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ብርቱ ወቀሳ ቀረበባቸውም ውጭ ጉዳይ ሚኒስትሩ ትናንት ማታ ምክር ቤቱ ፊት ቀርበው ገለጻ ባደረጉበት ወቅት የፕሬዚዳንት ጆ ባይደን አስተዳደር የነበረው ምርጫ አነስተኛ ነበር ብሏል። በጆ ባይደን ፍጻሜ ያገኘው የወታደሮቻቸው ከአፍጋኒስታን የመውጣት ስምምነት የተፈረመው በቀድሞ ፕሬዚዳንት ዶናልድ ትራምፕ ነው ሲሉም ወቀሳውን ከመንግስታቸው ላይ አንስቷል። እንደውም 124,000 ሰዎች ከካቡል አውሮፕላን የወጡበትን መንገድ እጅግ ልዩ ጥረት ሲሉ አወድሷል። የሪፐብሊካን ፓርቲ አባልና በተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴ አባል የሆኑት ማይክ ማካውል ዩናይትድ ስቴትስ የ20 ዓመቱን የአፍጋኒስታን ጦርነት ያበቃችበትን መንገድ ብርቱ መንኮታኮት ብለውታል። ያለምንም ቅድመ ሁኔታ ለታሊባን እጅ መስጠትን በሕይወት ዘመኔ አያለው ብዬ አስቤው አላውቅ ሲሉም አክሏል። አንቶኒ ብሊንከን በትናንት ማታ ንግግራቸው ጦሩ መውጣቱ ተገቢ ነበር ብሏል። ሆኖም የአሜሪካ ጦር እዛው አፍጋኒስታን እያለ ዋና ከተማይቱ ካብል ውስጥ የነበረው መንግስት በፍጥነት እንዲህ ይፍረከረካል የሚል ግምት እንዳልነበራቸው ግን አልሸሸጉም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ማታ ደግሞ በሴኔቱ ተመሳሳይ ኮሚቴ ፊት ቀርበው ስለ አፍጋኒስታን የጦራቸው አወጣት በሚያደርጉት ገለጣ ተጨማሪ ጥያቄ ይጠብቃቸዋል። በመጨረሻም የስፖርት ዜና ለዓለም ዋንጫ ማጣሪያ ከኢትዮጵያ ጋር አንድ ምድብ ውስጥ የምትገኘው ጋና የብሔራዊ እግር ኳስ ቡድን አሰልጣኟን ከነረዳቶቻቸው አሰናበተች። ኢትዮጵያን ኬፕ ኮስት ከተማ ውስጥ አንድ ለዜሮ በሆነ ጠባብ ልዩነት ያሸነፈችው ጋና በተመሳሳይ ውጤት ደቡብ አፍሪካ ውስጥ ሽንፈት ገጥሟታል። በዚህም የአገሪቱ የእግር ኳስ ማህበር በጽሑፍ ባወጣው መግለጫ የጥቁር ከዋክብት አሰልጣኝ ቻርልስ አኮኖር እና ሁለቱ ረዳቶቻቸው መሰናበታቸውን ማሳወቁን ሮይተርስ የዜና ምንጭ ዘግቧል። ጋና የመልስ ጨዋታዋን ለማድረግ ከሁለት ወራት ግድም በኋላ ወደ ኢትዮጵያ ታቀናለች። በተመሳሳይ አሰልጣኟን ካሰናበተችው ዚምባብዌ ጋር ደግሞ እዛው በደጋፊዋ ፊት ሁለተኛ ዙር ጨዋታ ይጠብቃታል። ባለዋንጫ የእግር ኳስ ማጣሪያ ምድብ ደቡብ አፍሪቃ በአራት ነጥብ ትመራለች። ኢትዮጵያና ጋና በተመሳሳይ ሶስት ነጥብና አንድ የግብ ክፍያ ይከተላሉ። ዚምባብዌ በአንድ ነጥብና አንድ የግብዳ በምድቡ መጨረሻ ላይ ትገኛለች። ይህ ዶች ቬሌ ዲ ደብልዩ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የተባበሩት መንግሥታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽን ትግራይ ክልል ውስጥ በሁሉም ተፋላሚ ወገኖች ከፍተኛ የመብት ጥሰቶች መፈጸማቸውን ገለጠም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአሜሪካ ጦር ከአፍጋኒስታን መውጣት ጉዳይ በተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ብርቱ ወቀሳ ቀረበባቸው። ሱዳን ውስጥ በተከሰተ የጎርፍ መጥለቅለቅ ከ80 በላይ ሰዎች መሞታቸውን የፈረንሳይ ዜና አገልግሎት ዘገበ። ሌሎች 67 ሰዎች በትናንቱ የጎርፍ መጥለቅለቅ ጉዳት እንደደረሰባቸውም ተጠቅሷል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።